በኢትዮጵያ ድህነት ቀንሷል፣ የዜጎች የነፍስ ወከፍ ገቢም ጨምሯል ሲሉ የገንዘብና የምጣኔ ሀብት ልማት ሚኒስትር ሱፊያን አህመድ ለሕዝብ ተወካዮች ምክር ቤት በዛሬ ዕለት ገለጡ። እስክንድር ፍሬው ዝርዝሩን ከአዲስ አበባ እንዲህ ያጠናቅሯል። ለ2007 ዓ ም የተዘጋጀውን ረቂቅ በጀት ለፓርላማ አባላት ያቀረቡት የገንዘብና ኢኮኖሚ ልማት ሚኒስትር ሶፊያን አህመድ የዜጎች የኑሮ ደረጃ እየተሻሻለ ነው ብለዋል። የእድገትና የትራንስፎርሜሽን እቅዱ ተግባራዊ መሆን ከጀመረበት ከ2003 ዓ ም እስከ 2005 ድረስ በየዓመቱ በአማካይ የ10 በመቶ እድገት መመዝገቡን አቶ ሶፊያን ገልጸዋል። የዜጎች ኑሮ የተሻሻለውም በዚህ እድገት ምክንያት መሆኑን አመልክተዋል። በተለይ ዓመታዊ የነፍስ ወከፍ ገቢ መጨመሩንና የድህነት መጠንም መቀነሱን ትእዛዞችን በመጥቀስ አብራርተዋል። የዜጎች የነፍስ ወከፍ ገቢ በጊዜው የገበያ ዋጋ በ2002 ከነበረበት 373 የአሜሪካን ዶላር በ2005 ወደ 550 የአሜሪካን ዶላር ከፍ ብለዋል። በ2003 በጀት ዓመት በተካሄደው የቤተሰብ ገቢና የፍጆታ ወጪ ጥናት መሠረት በ2003 የድህነት ምጣኔ ወደ 29.6 በመቶ ዝቅ ማለቱን ያሳየ ሲሆን ምጣኔው በ2005 ወደ 26 በመቶ ዝቅ እንዳለ ይገመታል። እናም በ20329 ከመቶ የነበረው የድህነት መጠን በ205 ዓ.ም ወደ 26 በመቶ መውረዱን የጠቀሱት ለሕዝብ ተወካዮች ምክር ቤት የቀረበውና በተጨማሪ ውይይት እንደሚጸድቅ የሚጠበቀው የ207 የፌዴራል መንግስት በጀት ከ178 ቢሊዮን ብር በላይ መሆኑን ሚኒስትሩ ተናግረዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።